እግዚአብሔር በብሔርህ ያዋን እታመ ከመእ እራይሰ ናይቶ ለእግዚአብሔር በብሔርህ ያዋን ወተሰፈ ለእግዚአብሔር ተአገስ ወአጽን ተአገስ ወአጽን ተአግስ ተአገስ ወአጽን ልበከ